ጥያቄ 21 የሰላት ማዕዘናት ወይም ምሰሶዎች የሚባሉት ስንት ናቸው? መልስ፣ የሰላት ማዕዘናት ወይም አርካኖች የሚባሉት 14 ናቸው። እነሱም አንደኛ፣ በተቻለ መጠን መቆም፤ ሁለተኛ፣ ተክቢረቱል ኢሕራም ማለት ይኸውም፣ አላሁ አክበር ብሎ ሰላቱን መጀመር ሶስተኛ ፋቲሐ መቅራት፣ አራተኛ ጀርባውን ለጥ አድርጎ በመዘርጋትና ጭንቅላቱንም በትክክል አድርጎ ሩኩዕ ማድረግ ወይም ማጎንበስ፣ አምስተኛ ከሩኩዕ መነሳት፣ ስድስተኛ ተስተካክሎ መቆም፣ ሰባተኛ ግንባርን፣ አፍንጫን፣ መዳፎችን፣ ሁለቱን ጉልበቶችና የሁለቱን እግሮች ጣቶችን አስተካክሎ መሬት ላይ አድርጎ ሱጁድ ማድረግ። ስምንተኛ ከሱጁድ ቀና ማለት። ዘጠነኛ በሁለቱ ስጁዶች መካከል መቀመጥ። የአቀማመጡ ሱናው ቀኝ እግርን ቀጥ አድርጎ ተክሎ የእግርን ጣቶች ደግሞ ወደ ቂብላ ካቅጣጫ በኋላ በግራ እግሩ የውስጠኛው ክፍል ላይ መቀመጥ ነው። አስረኛ መረጋጋት ይኸውም በእያንዳንዱ ምሰሶም ይሁን ድርጊት ላይ መረጋጋት ማለት ነው። አስራ አንደኛ የመጨረሻውን ተሸሁድ ማለት አስራ ሁለተኛ ለተሸሁዱ መቀመጥ አስራ ሦስተኛ ወደ ሁለቱም አቅጣጫ ማሰላመት ይኸውም ሁለት ጊዜ አሰላሙ ዐለይኩም ወረሕመቱላህ እያለ ማሰላመት ማለት ነው። አስራ አራተኛ የተጠቀሱትን ማእዘናት በጠቀስነው መልኩ ቅደም ተከተሉን ጠብቆ መፈጸም። ለምሳሌ ሆን ብሎ ሩኩዕ ሳያደርግ ሱጁድ ቢያደርግ ሰላቱ ውድቅ ይሆናል። ተዘናግቶ ከሆነ ግን ተመልሶ ሩኩዕ ካደረገ በኋላ ከዚያም ሱጁድ ያደርጋል።